ስፖርት ከተጀመረ 11ኛ ቀኑን ባስቆጠረው የቶኪዮ የ2020 ኦሎምፒክ የተወዳዳሪዎች አስገራሚ ችሎታ እየታየበት አስደናቂ ውጤቶችም እየተመዘገቡበት የኮቪድ-19 ወረርሽኝ የከፋ የአየር ሙቀትና ወበቅ እንዲሁም የዶፒንግ ውዝግቦች ጥላውን እንዳጠሉበትም ቢሆን ኦሎምፒኩ በአጓጊነት ጉዞውን ቀጥሏል። እስከ ዛሬ ማለዳም ድረስ ቻይና፣ አሜሪካና ጃፓን በሜዳሊያው ሰንጠረዥ ከአናት ተቀምጠው በመሪነት ላይ ሲገኙ ትላንትና በወንዶች በተካሄደው የ100 ሜትር ፍጻሜ ለረጅም ዓመታት በአሜሪካና በጃማይካል የበላይነት ተይዞ የነበረው የኦሎምፒክ ድል ጣሊያናዊው ላሞንት ማርሴል ጃኮብስ ጣሊያን በታሪኳ የመጀመሪያውን የወርቅ ሜዳሊያ ስታገኝ ድሉም ወደ አውሮፓ ተሻግሯል። በአራት የኦሎምፒክ የውድድር አይነቶች እየተካፈለች የምትገኘው ኢትዮጵያም ባለፈው ዓርብ በተጀመረው የአትሌቲክስ ውድድር ላይ በእለቱ በተካሄደው የወንዶቹ የ10,000 ሜትር ርቀት ኢትዮጵያዊው አትሌት ሰለሞን ባረጋ አንደኛ ሆኖ በአስደናቂ አጨራረስ ውድድሩን በድል ሲያጠናቅቅ ለኢትዮጵያም በቶኪዮ ኦሎምፒክ የመጀመሪያውን የወርቅ ሜዳሊያ አስገኝቷል። ኢትዮጵያም ተጨማሪ ሜዳሊያዎችን በቶኪዮ ኦሎምፒክ ላይ ልታስመዘገብባቸው የምትችለ ባቸው የርቀት አይነቶች ላይም እስካሁን ተሳታፊ የሆኑ አትሌቶች ማጣሪያቸውን በማለፍ ለፍጻሜ ውድድሮች እየተጠባበቁ ይገኛሉ። በሌላ በኩል በኢትዮጵያ ኦሎምፒክ ኮሚቴ አመራሮችና በኢትዮጵያ አትሌቲክስ ፌዴሬሽን አመራሮች መካከል የተፈጠረው አለመግባባት ቶኪዮ ኦሎምፒክ መንደር ድረስ ዘልቆ የሰሞኑ መነጋገሪያነቱንም ቀጥሏል። በቶኪዮ ኦሎምፒክ በመክፈቻው በስታዲየሙ በኢትዮጵያ ሉካን ቡድን ላይ በተፈጠረው ክስተት ጊዜ አንስቶ በአመራሮች መካከል ያለው ውዝግቦች ተካረው መምጣታቸውም ተነግሯል። ለመሆኑ ኢትዮጵያ በኦሎምፒክ ተሳትፎ ታሪኮቿ ይህን መሰሉን ጉዳይ አስተናግዳ ይሆን? ችግሩንስ እንዴት ተወታዊ ይሆን? በዚሁ ወቅታዊ ጉዳይ ላይ አስተያየታቸውን እንዲሰጡኝ የቀድሞው የአይኦሲ የፕሬዝዳንቱ ልዩ አማካሪና ረዳት ሆነው ለረጅም ዓመታት ያገለገሉት የቀድሞ አንጋፋ የስፖርት ጋዜጠኛ ለአቶ ፍቅሩ ኪዳኔ ላቀረብኩላቸው ጥያቄ ተከታዩ ምላሽ እንዲህ ሲሉ ሰጥተውበታል። ኢትዮጵያ እንደ አውሮፓ አቆጣጠር በ1956 ሜልቦርን ኦሊምፒክ ላይ ስትካፈል እንኳን የመጀመሪያ ጊዜያችንም ቢሆን ጃንሆይ ፈቅደውልን አንድ ዲሲ ስሪ አውሮፕላን ከኢትዮጵያ አየር ኃይል ተፈቅዶ በዚህ ነው አትሌቶቹ ሜልቦርን ድረስ ይሄዱ። በዛንም ጊዜ ቢሆን በደንብ ለብሰን የሀገራችንን ክብር የሀገራችንን ሰንደቀ ዓላማ በደንብ ይዘን ነው ተሰልፈን የጀመርነው እና እስካሁን ድረስ ኢትዮጵያ እንደዚህ ተዋርዳ ማታውቅ። በመጀመሪያ ነገር እንደ አውሮፓ አቆጣጠር በሺ ስመቶ ስልሳ አራት ቶኪዮ ላይ ስንካፈል ሰንደቅ አላማችንን ያዘው አበበ ቢቂላ ራሱ። አፍሪካ ሀገሮች ያኔ ነጻ የወጡት ከስልሳ መጀመሪያ ላይ ስለሆነ ኦሊምፒክ ላይ የተካፈሉት ቶኪዮ ላይ ነበረ። እና የጋናው ልኡካን የለበሰው የሀገሩን ልብስ ስለነበረ እኛ ምን የመሰለ የሀገር ልብስ እያለን እንዴት ነው ያልለበስነው ብለን ሱፍ ለብሰን ነበር ያኔ እና እንደ አውሮፓ አቆጣጠር በሺህ ዘጠኝ መቶ ስልሳ ስምንት ሜክሲኮ ላይ የሀገር ልብሳችንን ለብሰን ገባል ታሪክና ባህል ያለው ሀገር ከዛ ድረስ ከ በየኦሊምፒክ ጨዋታው ቢያንስ እንኳን አንድ የወርቅ ሜዳ እያገኘን ተከብረን የወጣነውን ሀገር አሁን አንድ አሸበር የሚባል የኦሊምፒክ ኮሚቴ ፕሬዚዳንት ኢትዮጵያን ሆን ሲደበላልቃት ማንም ዝም ብሎ ያየዋል። እንዲያውም የቱሪስት ሚኒስትሯ ከሱ ጋር አለች። እነ ደራርቱ ቱሉ ኦሊምፒክ መንደር ውስጥ ገብተው አትሌቶቻችንን እንዳያዩ የአትሌቲክስ ፌዴሬሽን ፕሬዚዳንቷ፣ አንድ ከየት እንደመጣች የማትታወቅ ሴት እነሱ ስትከ ለክል ሰንደቅ ዓላማ እና አንድ ሰው ይዞ የሚገባበት እና ከሁለት መቶ ስድስት ሀገር ውስጥ አውቶቡስ ያመለጠው የኢትዮጵያ ልዑካን ብቻ የሆነበት ምክንያት፣ እንደዚህ አይነት ውርደት ውስጥ ገብተን አናውቅም። እኔ የኢትዮጵያ ኦሊምፒክ ኮሚቴ ዋና ጸሐፊ ሆኜ አገልግኝ እንደ አውሮፓ አቆጣጠር በሺ ዘጠኝ መቶ ስልሳ ነው ስለ ኦሊምፒክ ጨዋታ ለመጀመሪያ ጊዜ መጽሐፍ የጻፈው እና ታሪክ የምናውቅ። ሕዝብ እና ከብር እና ባለን አቅም ኮርተን የኖርን ሕዝብ ነበርን እና አሁን አንድ ሰው መጥቶ በሙስና ብቻ ሁሉንም እጁ ስር አስገብቶ የስፖርት ኮሚሽኑ ሚኒስትሩ ሁሉንም እንትን ብሎ ከአውሮፕላን ማረፊያ እንኳን አትሌቶቹ ወደ ቶኪዮ እንዳሄዱ የሚያስከለክል ሰው ነው እና ይሄ ሁሉ ረብሻ የተፈጠረው በሱ ስለሆነ ይሁን አሁንም ቶክዮ ረብሻ ላይ ናቸው እና የውርደት ውርደት ውስጥ ነው የገባ ነው። ግን ምን ማድረግ ይቻላል። ደግነቱ አትሌቶቻችን እድሜ የሚያመለካቸውን በራሳቸው ሀይል ነው በራሳቸው ጥረት ውጤት አምጥተው ሀገራቸውን ያስከበሩ እና አሁንም ወደፊት እንደሚያስከብሩ ተስፋ አለ እንጂ እንደነኚህ አይነት መሪዎች ኢትዮጵያን የሚያዋርዱ የሚጨፍሩበት ሀገር ሆናለች። ኢትዮጵያ ችግሩን እልባት ለመስጠት እንደው አለም አቀፍ ተቋማት በዚህ ረገድ ምን አይነት መፍትሄ ሊያመጡ ይችላሉ? በእርግጥ ችግሩ የሀገር ውስጥ ባሉት አመራሮችም ቢሆን ችግሩን በዛ አይነት መልክ ማሳወቅና መፍትሄ ማግኘት የሚቻልበትስ አካ ሄዳለ ወይ? ትልቁ እኮ ችግር የኦሊምፒክ ኮሚቴውም ሚኒስትሯም፣ የስፖርት ኮሚሽኑም አንዱም የኦሊምፒክ ቻርተር ምን እንደሆነ አያውቅም። የኦሊምፒክ ሕግ ምን እንደሆነ አያውቅም። ምንም ነገር የሚያውቁት ነገር የላቸው ለዚህ ነው እንጂ ያውቁማ ኖሮ ምን ችግር አለ ማ ማ እንደሆነ ማ እንደሚመርጥ ማ እንደ አትሌት እንደሚልክ ሁሉ ነገር ግልጽ ነው። ምንም ነገር የለም። እና እንደዚህ አይነት ውርደት ውስጥ ሲከቱን ያው የኢትዮጵያ መንግስትም የራሱ ችግር አለው እና እንደዚህ አይነቱን ነገር ዞር ብሎ አይም አሁን አንድ ወርቅ ሜዳሊያ ስለተገኘ ያው ጠቅላይ ሚኒስትሩም ራሱ እንኳን ደሳላችሁ ብሎ ማስታወቂያ ያወጣል እና ግን ከስሩ ችግር እንዳለ ማንም ሰው ዞር ብሎ የሚያይ አሁን የቀረችን ያው የሚወዳደሩት አትሌቶች ጥሩ ውጤት ለሀገራቸው እንዲያመጡ ና እንዲያክሩን ብቻ መጸለይ ነው እንጂ ሌላ ሌላ መንገድ የለም እና እኔም ምንም የምረዳው ነገር የለም። ከማን ጋር ከግድግዳ ጋር መነጋገር አልችልም አደለም። ኢትዮጵያ በታሪኳ የመጀመሪያውን የሆነውን ሶስተኛውን የአፍሪካ ዋንጫ ስታሸንፍ በጊዜው ከተቆጠሩት ጎሎች መካከል ወሳኟን ግብ ያስቆጠረው አንጋፋው እግር ኳስ ተጫዋች ኢታሎ ቫሳሎ በተወለደ በሰማኒያ አመቱ ባሳለፍነው ሳምንት መጨረሻ ላይ ሕይወቱ ማለፉም ተሰምተዋል። በብሔራዊ ቡድን ተጫዋችነቱን በተጨማሪ የቀድሞው የኤርትራ ሐማሴን ክለብ እንዲሁም ለድሪዳዋው ጥጥ ማህበር እስፖርት እና ለኤሌክትሪክ ክለቦችም ተሰልፎ መጫወቱን የህይወት ታሪኩ ያስረዳል። ኢታሎን በቅርቡ የሚያውቁት አቶ ፍቅሩ ኪዳኔ ኢታሎን እንዲህ ያስታውሱታል። ኢታሎ ና ከአስመራ ነው ተወልደው ያደጉት እና ኳስ ጫወታም የጀመሩት እዛው ነው። ከዚያ ኮተን ድሬዳዋ የፋብሪካ ከጡራቷቸው ኮተን ቡድን ውስጥ ይጫወቱ ነበረ። ሁለቱም በብሔራዊ ቡድን ይጫወቱ ነበረ እና የአፍሪካ ዋንጫ በአውሮፓ አቆጣጠር በሺህ መቶ ስልሳ ሁለት አዲስ አበባ ላይ ሲደረግ ኢትዮጵያ ለመጀመሪያ ጊዜ የአፍሪካን ዋንጫ ያሸነፈች ጊዜ ሁለቱም ወንድማማቾች እዛ የቡድኑ ዋና ተጫዋቾች ነበሩ፣ ግን ኢትዮጵያ ቡድን እነሱ በነበሩበት ጊዜ መንግስት ወርቁ ነፍሳ ወልዳ ማኑኤል ይሄን የመሳሰሉት ወጣቶች የነበሩበት ጊዜ ከፍተኛ ቡድን ነበረ። ከዚያም በኋላ እንደ አውሮፓ ቆጣጠር በሺ መቶ ስልሳ ሰባት ለኦሊምፒክ ማጣሪያ ማዳጋስካር አብረን ሄደን ነበረ እና እዛም አሸንፈው መጥተው በሌላ ግጥሚያ ላይ አንድ የኡጋንዳ ዳኛ በጉቦ የሚሆን በእንትን የኢትዮጵያ ቡድን እንዲሸነፍ አድርጎ ሳዛኝ ሁኔታ ስለነበረ ይህንን ለቶ የተነቃቸው ለግርማዊ ቀዳማዊ ኃይለ ሥላሴ ነግሮ ልጆቹ ቢሸነፉም የኦሊምፒክ ጨዋታ እንዲያዩ ብለው ፈቅደው ቡድኑ ራሱ በጠቅላላው ሀያ አምስት ሰው ከአትሌቶቹ ጋራ ወደ ሜክሲኮ በስልሳ ስምንት ሄዶ ነበረ እና በዚህም ጊዜ በሙሉ ኢታሎ እና ሉቻኖ ያው እዛው ቡድኑ የነበሩት እንደ ወላጆች ሆነን ነበር የምንገናኘው። ከዚያማ ጨዋታ ካቆሙም በኋላ ትልቁ ወንድምየው ሉቻኖ ጣሊያን ሀገር ገባ። ኢታሎ ግን አዲስ አበባ ነበረ የሚኖረው እና አንድ ቀን ይሄ እነ መለስ ዜናዊ መንግስት ኤርትራኖችን ከኢትዮጵያ ሲያባርር ለኢትዮጵያ ቡድን ያንን ሁሉ ውለታ የዋለውን ልጅ ከሀገር እንዲወጣ ያደረጉት እና ከዛ በኋላ አስመራ ነበር የሚኖረው። ያኔም ቢሆን ኢታሎን ከሀገር ሲያስወጡት የኢትዮጵያ ሕዝብ ማዘኑን አስታውሳለሁ። እሱም ጋዜጠኞች ሲጠይቁት ሀገሬ ኢትዮጵያ ነች እና እንዴት እንዳስወጡኝ ይገርመኛል። ይሄ ለአፍሪካ ዋንጫ እንደዚህ አሸንፌ ምን ብሎ ይከራከር ነበረ እና በመጨረሻ ጉሮሮውን በሽታ ግጥሞት ኦፔራሲዮን ሆኖ መናገርም አይችልም ነበረ እና የዛሬ አመት አስመራ ሄጄ ማስታወቂያው አግኝቼዋለሁ ለማንኛውም ያው ነው ብሄው በሽታዎች በርትቶበት በመጨረሻ ወደ ሮም ለመታከም ሄዶ እዛ ነው ያረፈው። በመጨረሻም ብሪታንያዊው የፎርሙላ አንድ የመኪና አሽቅድድም ተወዳዳሪ ሉዊስ ሃሚልተን በዘንድሮ የውድድር ዘመን በደረጃው ነጥብ ሰንጠረዥ ለመጀመሪያ ጊዜ በአንድ መቶ ዘጠና ሁለት ነጥብ መሪነቱን ከማክስ ቨርስተፕን ላይ ተቀብሏል ትላንትና በተካሄደው የሃንጋሪ ግራንድ ፕሪ ውድድር ላይ ምንም እንኳን ፈረንሳዊው የአልፓይን ተወዳዳሪው ኤስተባን ሆኮን የመጀመሪያ በውድድር ዘመኑ የመጀመሪያውን አስደናቂ ድል ባስመዘገበበት በዚሁ ውድድር ላይ ሊዊስ ሃሚልተን በሶስተኝነት ውድድሩን ሲያጠናቅቅ የቅርብ ተፎካካሪው ማክስ ቨርስቶፕን አስረኛ ሆኖ ውድድሩን መጨረሱን ተከትሎ በአንድ መቶ ሰማኒያ ሁለት ነጥብ ሁለተኛ ደረጃ ላይ ሲቀመጥ ሃሚልተንም የዓለም ደረጃ መሪነቱን ሊቆናጠጥ ችሏል። በቶኪዮ ኦሎምፒክ ለመሳተፍ ለሚገኘው የኢትዮጵያ ኦሎምፒክ ቡድን መልካም ውጤትን ከወዲሁ እየተመኘን በዚሁ እንሰናበት ከዝግጅቱ ጋር አብሬያችሁ የቆየሁት ሃይማኖት ጥሩነ ነበርኩኝ እስከ ሳምንት መልካም ሳምንት